በዚህ ዩናይትድ ስቴትስ ውስጥ ከአንድ ዓመት ተኩል በፊት በሁለቱ ወንድማማቾች ጆሃር ና ታመርላን ሳርናይቭ በሚባሉት በቦስተን ማራቶን የደረሰውን የቦምብ ፍንዳታ ተከትሎ ለመርማሪዎች ዋሸ በሚል የተወነጀለው ና የፍርድ ሂደቱ ለሳምንታት ሲታይ የቆየው ሮቤል ፊሊጶስ ከትናንት በስቲያ ከቀረቡበት ክሶች በሁለቱ ጥፋተኛ ሆኖ መገኘቱ ተገልጿል። ሮቤል ጥፋተኛ የሆነበትን ለመርማሪዎች የሐሰት መረጃ የመስጠት ወንጀል ጉዳይ መነሻ በማድረግ ለመሆኑ ዜጎች ለሕግ አስፈጻሚዎችና መርማሪዎች መረጃ የሚጠየቁበትን ሁኔታዎችና መንገዶች አስመልክቶ የሀገሪቱ ሕግ የዩናይትድ ስቴትስ ሕግ ምን ይላል? የዜጎች መብት፣ የሕጉ ጥበቃና አስገዳጅነት ቀጣዩ ቃለምልልስ የሚያተኩርባቸው ጭብጦች ይሆናሉ። ትኩረት ላደረግንበት ለዚህ ጭብጥ መነሻ በሆነን የሮቤል ፊሊጶስ ጉዳይ ተከላካይ ጠበቃዊ የነበሩትን አቶ ደረጀ ደምሴ ቡልቶን ነው ያወያየ ነው አሉላ ከበደ ነው አቶ ደረጀን ያነጋገራቸው። አቶ ደረጀ ባለፉት ጥቂት ቀናት በተለይ የሮቤል ፊሊጶስን ጉዳይ በተከታተልንበት ወቅት ለመርማሪዎች ዋሼ የሚለው ይህ ክስ ለመርማሪዎች አንድ ሰው መረጃ መስጠት ግዴታ የለበትም አለመስጠት የሚችል ነበር የሚል አስተያየት ሰጥተው ነበረ። እስኪ በሱ እንነሳ። አንድ ሰው መርማሪዎች ወይም የህግ አስፈጻሚዎች በሚይዙበት ወቅት መረጃ አለመስጠት መብቱ ምን ያህል ነው? የአለመስጠት መብት ማለትስ ምን ማለት ነው? በአሜሪካ ህግ መሰረት ማንኛውም ሰው ፖሊስን የማነጋገር ግዴታ የለበትም። ፖሊስን በሚያነጋግርበት ማንኛውንም መርማሪ የፌዴራል መንግስት የኤፍቢአይ መርማሪም ሆነ የተለያዩ ስቴቶች ፖሊስ ማንም ሰው ሊያናግረው ወይም ጥያቄውን እንዲመልስ ማስገደድ አይችልም። ስለዚህ ፖሊስ ሊያናግር እፈልጋለሁ በሚልበት ጊዜ ስምና ድራሻውን መስጠት፣ በመኪና እየነዳ ካቆመህ እንጃ ፍቃድ መስጠት ይኖርባሃል በተረፈ ወዴት ነው የምትሄደው? ምን እያደረክ ነው? ምን ይዛሃል? ለሚሉት ጥያቄዎች መልስ ያለመስጠት መብት አለው። ሰው አላናግርህም ማለት ይችላል። አንድ ሰው መንገድ ላይ ተይዘው ፖሊስ በሚጠይቀው ወቅት ከአንድ ከተፈጸመ ወንጀል ጋር የተያያዘ ቢሆን ስለዚያ ወንጀል በስፍራው ከተገኘ የመመለስ ግዴታ አይኖርበት ይሆንም። የመመለስ ግዴታ የለበትም። ለፖሊስ መልስ የመስጠት ግዴታ የለበትም። መንግስት እንደ ዊትነስ እንደ ምስክር ማንኛውም ሰው መጥሪያ ሰጥቶ ፍርድ ቤት ጥያቄ ሊጠይቀው ይችላል ፍርድ ቤት ቀርቦ ቃሉን የመስጠት ፍርድ ቤቱ ሊያስገድደው ይችላል። ለፖሊስ ግን የመናገር መልስ የመመለስ ግዴታ የለበት። ስለዚህ ምን ብሎ መመለስ አለበት? በዚያ ወቅት ያ ሰው ሕጋዊ መብቱን እየተጠቀመ መሆኑን፣ አለመመለስ መብቱ መሆኑን ለፖሊስ እንዴት አድርጎ በአግባቡና በስርዓት መግለጽ አለበት? እንግዲህ ትምህርታዊም ስለሆነ ይህ ሁኔታ የሚገጥማቸው ሰዎች፣ ወጣቶች፣ አዋቂዎች በማንኛውም ሁኔታ ከወንጀል ጋር በተያያዘም ጭምር ጥያቄ ሲቀርብላቸው እንዴት መመለስ አለባቸው? ሁለት አይነት ሰዎች ናቸው፣ አሉት አንደኛው ዝም ብሎ ምንም ወንጀል ውስጥ የሌለ ሰው፣ ምን አይተዋል እዚህ አካባቢ አንድ ሰው ሽጉጥ ተኩሶ ሮጧል አይተዋለ ብሎ ፖሊስ ሊጠይቀው ይችላል። ያ ሰው በራሱ ፍላጎት መልስ መስጠት ይችላል። ካልፈለገም ምንም መልስ መስጠት አልፈለግም ማለት ይችላል። አንድ ሰው ወንጀል ሊፈጽም ይችላል። ወንጀል ፈጽሞ ጥያቄ ሊጠየቅ ይችላል። ያን ጊዜ አይ ምን ማንኛውንም ጥያቄ መለስ አልፈልግም ጠበቃ ማክሬ መልስ የሚሆነውን ወስናለሁ ማለት መብት አለሁ በተለይ ጥፋት የሰራ ሰው ስለ ጥፋቱ ምናልባት ማብራሪያ ወይም ደግሞ ለምን ያንን እንዳደረገ ማስረጃ አቅርቦ ነገሩ ይቀልልኛል ብሎ ሊያስብ ይችላል። ያንን ማሰብ ትክክል አይደለም። ማንኛውንም መልስ ከመለስ በፊት አይ ጠበቃ ናና ግዜ በኋላ ወስናለሁኝ አሁን ግን ላናገር አልፈልግም። ይህ ሁሉ አሁን ያነሳናቸው ጥያቄን አለመመለስ አንድ ሰው በቦታው በቀረበለት ጥያቄ መሰረት የተሳሳተ መልስ በመስጠት ወይም ከሕግ አንጻር እሱን ለችግር ሊዳርግ የሚችል መልስ በመስጠት ወይም የተሳሳተ መረጃ በመስጠት ራሱን ከአደጋ ለመጠበቅ እንዲያደርግ የሚደረግ ነው እንጂ የሕግ ጥበቃ ሽፋን አለው። በአግባቡ የሕግ ባለሙያ አማክሮ መስጠት ያለበት በፍርድ ቤት ማድረግ ያለባቸውን ሁኔታዎች ነው እያስረዱን ያሉት። ፖሊስ ሲጠይቅህ አልመልስም ማለት ከህግ ጋር አለመተባበር አይደለም። ህግ ያለ መተባበር ግዴታ የለበትም። ማንኛውም ሰው ካልፈለገ ለመተባበር አለመተባበር መብቱ ነው። ማንም ሰው የሚተባበረው በራሱ ፍላጎት እና በራሱ የግብረ ገብ አመለካከት መሰረት ተባበር ብሎ ሊተባበር ይችላል። ካልፈለገ ግን ያለመተባበር መብት አለው። ጥያቄ ሲጠየቅ ያለመመለስ መብት አለው የሚያስጠይቀው ወንጀል እስከሌለ ድረስ ሰውየው የመመለስ ኃላፊነት ይኖርበታል። ነገር ግን ሰውየው የተጠየቅኩትን እመልሳለሁ በፍርድ ቤት ፊት፣ ነገር ግን የምመልሰው መልስ ሊያስከስሰኝ የሚችል ከሆነ ከማንኛውም ክስ ነፃ እንድሆን ፍርድ ቤቱ ካሁኑ ይወስን ብሎ ኢሚዩኒቲ ይባላል ያንን ተቀብሎ የመመስከር መብት ይኖረዋል። ለምሳሌ አንድ ሰው ሲገል የተባበረ ሰው ከሆነ ያኛው ሰውዬ ሲገል አይቻለሁ ብለህ መስክር ሲባል አይ እኔ ይህንን አልመሰክርም ብሎ ጠበቃ ይዞ ይቀርባል። ጠበቃው ይሄ ሰውዬ ጥያቄ ቢመልስ ራሱን የሚያስጠይቀው ነገር ሊያመጣ ስለሚችል እንደማይጠየቅ በዚህ ወንጀል ማረጋገጫ ከተሰጠው በኋላ ነው ይሄን መልስ የሚመልሰው ብሎ ፍርድ ቤቱን ማረጋገጫ ሰጥቶ ያን መልስ ሊመልስ ይችላል። ፍርድ ቤቱ ግን ማረጋገጫ አልሰጠውም ካለ ሰውየው ያለመመለስ መብት አለው። መልካም። በጣም ዝነኛው በዩናይትድ ስቴትስ ሕገ መንግሥት አንቀጽ አምስት የሚባለው ቀደም ብለው የገለጿቸውን መብቶች የሚያስጠብቅ አንቀጽ፣ ምናልባትም የጥያቄያችን መቋጫ እናድርገው። በአንቀጽ አምስት መሰረት መልስ ላለመስጠት እችላለሁ ብሎ ሰዎች ሲናገሩ ይሰማል። አንቀጽ አምስትስ ምንድን ነው? እንደው መንፈሱን ለአድማጮች በአጭሩ ቢያስረዱ ጥሩ ነው። ይሄ አንቀጽ አምስት ያልከው የኮንስቲቱሽናል አሜንድመንት ፋይፍ ነው ኮንስቲቱሽኑ ከተጻፈ በኋላ ያንን አሜንድመንቶች የቢል ኦፍ ራይት ይሏቸው፣ የግለሰቦችን መብት የሚያጸድቁ ናቸው። እነዚህ አምስተኛው፣ ማንኛውም ሰው ያለመናገር ዝም የማለት መብት አለው። ዝም የማለት መብት ጥያቄ ሲጠየቅ አልመልስ ማለት መብት አለው። ያ ጥያቄ እሱን ክስ ውስጥ ሊጨምረው የሚችል ከሆነ፣ በቀጥታም ሆነ በተዘዋዋሪ ክስ ውስጥ ሊከተው የሚችል ከሆነ፣ ማንኛውም አይነት ወንጀል ክስ፣ ያ ሰው ያለመመለስ መብት አለው። በፖሊስም በፍርድ ቤትም በኮንግረስም ሊገደድ አይችልም። ያ ለሁሉም ሰው አፕላይ ያደርጋል። ለባለስልጣንም ለግለሰብም ለማንኛውም ሰው አፕላይ ያደርጋል። ነገር ግን ያ መብት እንዳለ እያወቅህ መልስ ከሰጠህ ያ መልስ በኋላ በአንተ ላይ ክስ ለመስረት ሊጠቀሙበት ይችላሉ። ዌይቭ ወይም ደግሞ መብትህን ሽረዋል ማለት ነው። መልስ ከሰጠህ አይ ግን መብቴን አስከብራለሁ ብለህ አልመልስም ካልክ ያ እንደ ተጠያቂነት አያቀርብህም። መልካም አቶ ደረጃ ደምሴ ቡልቶ የህግ ባለሙያ ለሰጥቶን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን እግዜር ይስጥልኝ ደግ አመሰግናለሁ።